ሰማያዊ ፓርቲ የአስቸኳይ ጊዜ አዋጁ ለሶስተኛ ጊዜ እንዳይራዘም ጠይቀዋል። ፓርቲው ዛሬ በሰጠው ጋዜጣዊ መግለጫ ላይ አዋጁ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳቶችን አስከትሏል ብሏል። በአዲስ አበባ የኦሮሚያን ልዩ ጥቅም በሚያስጠብቀው ረቂቅ ሕግ ላይ ሕዝብ እንዲመክርበትም አሳስቧል። በባጀት አመቱ መግቢያ በነጋዴ ላይ የተጣለውን የገቢ ግምትም አቅምን አላገናዘበም ብሎታል። መለስካቸው አመሃ ዝርዝር ይዟል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ላይ ዋና ዋና ወቅታዊ የሀገሪቱ ጉዳዮች ናቸው ባላቸው ሶስት ነጥቦች ላይ ማብራሪያ ሰጥቷል። በሁለት አመራር አባላቱ በተመራው ጋዜጣዊ መግለጫ ላይ እንደተመለከተው በይፋ ታውጆ የቆየው የአስቸኳይ ጊዜ አዋጅ ለሁለተኛ ጊዜ ተራዝሞ ይህም ሊያበቃ አንድ ሳምንት ብቻ ቀርቶታል። ይሁንና ይላሉ፣ የሰማያዊ አመራር አባላት እንደተለመደው በማዘናጋት አስቸኳይ ጊዜ አዋጁን ተግባራዊ ሆነው እንዲቀጥል ለማድረግ አዝማሚያ ይታያል ብለዋል። ጽሑፍ የተሰራጨው መግለጫም ሕዝቡ ባለፉት አመታት ያሳያቸው መነቃቃቶችና የታዩት ጭላንጭሮች ፍላጎቱን ለማሟላት ባለመቻላቸው ሕዝቡ ወደ አደባባይ በመውጣት ብሶቱን እንዲገልጽ አድርጎታል። ይህንንም ተከትሎ አገዛዙ በአስቸኳይ ጊዜ አዋጅ ስም ወደ ለየለት ወታደራዊ አገዛዝ ከገባ አስር ወራት አስቆጥሯል ይላል። ስለሆነም ይህ ሁኔታ መቀየር አለበት ሲል ምክንያቱን ዘርዝረዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተዋል። ገዢው ፓርቲ ሀገሪቱን በየዕለቱ ወደ መቀመቅ እያወረደ ያለውን የአስቸኳይ ጊዜ አዋጅ ከሐምሌ 27 ቀን 2009 ዓ ም ጀምሮ ያነሳል የሚል የጸና እምነት አለን። ይህ አዋጅ ላለፉት አስር ወራት የዜጎችን ሰብአዊና ዲሞክራሲያዊ መብቶች የጣሰ የፖለቲካ ምህዳሩን ከመቼውም ጊዜ ይበልጥ ያጠበበ፣ የሀገሪቱን ኢኮኖሚን እንዲያሽቆለቁል ያደረገ፣ የህዝብን ማኅበራዊ መስተጋብሮች የገታ አዋጅ በመሆኑ ከዚህ በኋላ ለሶስተኛ ጊዜ መራዘም እንደሌለበት የሰማያዊ ፓርቲ የጸና አቋም ነው። ፓርቲው በአዲስ አበባ የኦሮሚያን ልዩ ጥቅም ለማስጠበቅ በሚል በቅርቡ በሚኒስትሮች ምክር ቤት የጸደቀውን ረቂቅ ህግም ይጠይቃል። እንደ መግለጫው አባባል የኢህአዴግ አገዛዝ ህገ መንግስታዊ ድንጋጌዎችን በጊዜውና በአግባቡ አይተገብርም። ሕገ መንግስቱን የሚጥሱ አዋጆችን በየጊዜው በማውጣትም ህዝቡን ከሕዝብ ለማናከስ የማይፈነቅለው ድንጋይ የለም ይላል በጽሁፍ መግለጫው። አሁን የወጣውን ረቂቅም በዚሁ አግባብ መግለጫው ይኮንንና መሆን አለበት የሚለውንም የፓርቲውን አቋም ይገልጻል። አቶ አበበ አካሉ የኦሮሞ ህዝብ ከአዲስ አበባ ማግኘት የሚገባው ልዩ ጥቅም ህገ መንግሥታዊ መሰረቱ ሳይሸራርፍና የህዝብን ተፈቃቅሮና ተከባብሮ የመኖር የብዙ ሺህ ዘመናት አኩሪ እሴቶችን በማይሸራርፍ መንገድ መተግበር ይገባዋል የሚል አቋም አለን ይህ የአዲስ አበባ ከተማና የኦሮሚያ ክልል ነዋሪዎች በረቂቁ ላይ ሳይመክሩና ሳይተማመኑ በሚኒስትሮች ምክር ቤት ተወስኖ መውጣቱ የገዢውን ፓርቲ እድሜ ለማራዘም ሲባል ህዝብን ከህዝብ ለማናቆር ሆን ተብሎ የተወጠነ እኩይ ሴራ ነው። የሰማያዊ ፓርቲ መግለጫ በአሁኑ ጊዜ ብዙ ቅሬታ የቀረበበትንና የነጋዴው ማህበረሰብ ምሬቱን እንደገለጸበት የሚነገረውን የገቢ ግምት አንስተዋል። ግምቱ የነጋዴውን አቅም ያላገናዘበና በመላ ሀገሪቱ ትርምስ የፈጠረ ነው ብሎታል። ዜጎች ግብር መክፈል እንዳለባቸው ጠቁሞም ይህ የገቢ ግምት ግን በጭፍን የተደረገ የዜጎችን በሀገራቸው በነጻነት ሰርቶ የመኖር ፍላጎት የሚገድብና የህዝብን ኑሮ በብርቱ የሚፈታተን ነው ሲል ገልጾታል። በዚህ አኳያ ሰማያዊ ፓርቲ በቅርቡ በእነዚህና በመሳሰሉ ጉዳዮች ላይ የራሱን አማራጭ የሚያቀርብባቸው መድረኮች እንደሚያዘጋጅም አስታውቋል። እንደዚህ ያሉ እርምጃዎችን ለመውሰድ በአሁኑ ጊዜ በሀገሪቱ ያለው የሰላም ና የመረጋጋት ሁኔታ ይፈቅዳል ብላችሁ ታምናላችሁ ለሚለው የጋዜጠኛ ጥያቄ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ምላሽ ሰጥተዋል። እኛ ሰላም ከውይይት ይመነጫል ብለን ነው የምናምነው። እንደ ኢህአዴግ ሰላም ከጠመንጃ ፈሙዝ ይወጣል ብለን አናምን። በተገደደ ቁጥር በታመቀ ቁጥር እየባሰን የሚሄደው ጥያቄዎች መመለስ አለባቸው። የህዝብ ፍላጎት መታወቅ አለበት። ኢህአዴግ እንደ ሰነፍ ተማሪ የራሱን ጥያቄ እያወጣ ነው የሚመልሰው ለምሳሌ ህዝብ በመረጥኩት አልተዳደርኩም የመሬቴ የአገሬ ባለቤት አልሆንኩም ብሎ ጠየቀ የወጣቶች ፈንድ ልዩ ጥቅም የምናምን የሚሉ የራሱን ጥያቄዎች አንስቶ መልስኳል ይሄ ሰላም አያመጣም በራሱ ሰላም የሚያመጣ መወያየት በትክክል መቅረብ ምናልባት ጥያቄ ውረድ ከሆነ መቀበል እዛም ድረስ ይሄድ ስለዚህ እኛ በውይይት ነው በማመቅ በማፈን ሰላም አይመጣም በፍጹም የአስቸኳይ ጊዜ አዋጁ ለሌላ ጊዜ መቀጠል ወይም አለመቀጠል እስከ ዛሬ በመንግስት የተሰጠ ይፋ መግለጫ የለም። ይሁንና ከጥቂት ወራት በፊት የአስቸኳይ ጊዜ አዋጁ ሴክረታሪያት ይፋ እንዳደረገው በአዋጁ አፈጻጸም መመሪያ አንድ ላይ ከተዘረዘሩ ክልከላዎች አንዳንዶቹ የተሻሩ ቢሆንም ሰላማዊ ሰልፍም ሆነ ህዝባዊ ስብሰባ ማካሄድ ከተሻሩት ክልከላዎች አልተካተቱም። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ